تياكي هيا ارميو هونو ويم كل هونو يتأبيت عينتوش من من جناتشو مالس عندنا بقونات لاي مكرارات قونات مغفترنا على مقابل هلتنا بسووش لاي مكرارات سووش نماك على لنا منقوشش نو يا الله ملكتنا صلى الله عليه وسلم انديه بلوال በልቡ የሰናፍጭ ቅንጣት የሚያክል ኩራት ያለበት ጀነት አይገባም። አስከትሎ አንድ ሰውዬ የሆነ ሰው ልብሱም ጥሩ ጫማውም ጥሩ እንዲሆን ቢወድስ ሲል እርሳቸውም፣ አላህ ውብ ነው ውብ ነገርንም ይወዳል ኩራት ማለት እውነታን መገፍተርና ሰዎችን መናቅ ነው ብለው አሉት። ሙስሊም ዘግበውታል። እውነታን መገፍተር ማለት እውነትን አለመቀበል ማለት ሲሆን፣ ሰዎችን መናቅ ሲባል ደግሞ ሰዎችን አሳንሶ ማየት ነው። ጥሩ ቀሚስና ጥሩ ጫማ መልበሱ ኩራት አይደለም።